ምዕራፍ 14 ርስታችንን ማውረስ ኢያሱ ምዕራፍ 13 ቁጥር 1 የእስራኤልም ልጆች የመጥቷቸው ከአርኖንም ሸለቆ ጀምሮ እስከ አርሞንኤም ተራራ ድረስ በምስራቅ ያለውን አረባ ሁሉ በዮርዳኖስም ማዶ በፀሐይ ማውጫ ያለውን አገራቸውን የወረሷቸው ነገስታት እነዚህ ናቸው በሐሴቦን የተቀመጠው በአርኖንም ሸለቆ አጠገብ ካለችው ከኤሬር ከሸለቆውም መካከል ጀምሮ የገላአድን እኩሌታ እስከ ያቦቅ ወንዝ እስከ አሞን ልጆች ዳርቻ ድረስ በምስራቅ በኩል ያለውን አረባ እስከ ክኒንግሬት ባህር ድረስ በቤት ሸሞት መንገድ አጠገብ እስካለው እስከ አረባ ባህር እስከ ጫው ባህር ድረስ በደቡብም በኩል ካስ ከፋሲካ ተራራ አፋፍ በታች ያለውን ምድር የገዛው ያሞራውያን ንጉሥ ሲሆን ከራፋይምም ወገን የቀረ በአስታሮትና በኤራይድ የተቀመጠው የአርሞኔምኒም ተራራ ስልካን ባሳንንም ሁሉ እስከ ጌሹራውያንና እስከ ማዕከታውያን ዳርቻ የገላአድንም እኩሌታ እስከ ሴቦን ንጉሥ እስከ ሴዎን ዳርቻ ድረስ የገዛው የባሳን ንጉሥ አግ የእግዚአብሔር ባሪያ ሙሴና የእስራኤል ልጆች መቷቸው። የእግዚአብሔርም ባሪያ ሙሴ ርስት አድርጎ ለሮቤል ልጆች ለጋድም ልጆች ለምናሴም ልጆች እኩሌታ ምድሪቱን ሰጣቸው። ኢያሱም ሸመገለ በዕድሜም አረጀ። እግዚአብሔርም አለው አንተ ሸመገለ በዕድሜም አረጀ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች። የቀረችውም ምድር ይች ናት፦ የፍልስጤማውያንና የጌሹራውያን አገር ሁሉ በግብፅ ፊት ካለው ከሺሆር ወንዝ ጀምሮ በሰሜን በኩል እስካለችው የከነአናውያን ሆነ እስከ ተቆጠረችው ሆና እስከ ተቆጠረችው እስከ አቃሮን ዳርቻ ድረስ የጋዛ፣ የአዛጦን፣ ያስቀሎና የጌት ያቃሮን አምስቱ የፍልስጤማውያን መኳንንት። በደቡብም በኩል የዋኤያውያን የከናናውያን ምድር ሁሉ ለሲዶናውያንም የምትሆን ማዕራ እስከ አሞራውያን ዳርቻ እስከ አፌቅ ድረስ የጌበላውያንም ምድር በምስራቅ በኩል ከአርሞኔም ተራራ በታች ካለው በአልጋዲም ጀምሮ እስከ ሐማት መግቢያ ድረስ ያለችው ሊባኖስ ሁሉ፣ በተራራሟም አገር የሚኖሩትን ሁሉ ከሊባኖስ ጀምሮ እስከ ማሴሮን ድረስ ሲዶናውያን ሁሉ፣ እነዚህን ሁሉ ከእስራኤል ልጆች ፊት አባራቸዋለሁ። እንዳዘዚሁም ምድራቸውን ለእስራኤል ርስት አድርገህ አካፍላቸው። ኢያሱ ምዕራፍ መጽሐፈ ኢያሱን የግንባሪ ውጣ የሚያነብሰው የግብር ውጣ የሚያነብሰው ምዕራፍ አስራ ሁለትና አስራ ሶስትን በችኮላ አንብቦ ለማለፍ ሳይቃጣ አይቀርም። ምክንያቱም ያለ ጥንቃቄ ለሚያነብ እነዚህ ምዕራፎች በከና ነገር ለሚገኙ ልዩ ልዩ አገሮች ይናገራሉ። ብዙ ስሞችና ስፍራዎች ተመዝግበዋል። እነዚህንም በትክክል ማንበብና ማስተዋል ያስቸግራል። አንተም በዚሁ ምክንያት የተሸነፈ ብትሆንና እነዚህ ሁለት ምዕራፎች በጥንቃቄ ሳታነብ ብታልፍ በጣም ትልቅ የሆኑ ቁም ነገሮች ያመልጡሃል። የእግዚአብሔር ቃል ዋነኛ ሀብትና በረከት በቀላሉ እንድንለቅማቸው በቃሉ ፊት ላይ ላይ ላዩን የተነጠፉ ወይም የተሰራጩ አይደሉም። ስለዚህ የከናኒን ውጊያዎችና ድላዎች ዋና ዋና ውጤቶች በማሳጠር የሚተርከውን ኒኒ አስራ ሁለተኛውን ምዕራፍ ባጭሩ እንመልከት። የመጀመሪያዎቹ ስድስት ቁጥሮች በሙሴ መርነት የተደረጉትን ድሎች ይነግሩናል። ከቁጥር 7 እስከ ቁጥር 24 ያሉት በኢያሱ መርነት የተፈጸመውን ድሎች ይነግሩናል። በሙሴ መርነት የተገኙ ድሎች ከዮርዳኖስ በስተ ምስራቅ በምድረ በዳው ጉዞ ጊዜ የተደረጉ ናቸው። በኢያሱ መርነት የተፈጸሙ ድሎች በአገሪቱ ውስጥ የተደረጉ ውጊያዎች ናቸው። በሙሴ ስር በራሳቸው ምኞት አምሮትና ምርጫ መሰረት ከዮርዳኖስ በስተ ምስራቅ የሚገኘውን ክፍል ሀገር የሮቤል የጋድ ነገዶችና የምናሴ ነገድ እኩሌታ ርስት ሆነ። ኢያሱና ሰራዊቱ ከምድረ ከናን ምን ያህል አሸንፈው እንደ ወረሱ ይህ ምዕራፍ ይነግረናል። ምድሪቱን ተከፋፍለው ይገዙ የነበሩ የሰላሳ አንድ ኃያላን ነገሥታት ዝርዝር ተሰጥቷል። እነዚህ ሁሉ አሁን የተገለበጡና ከእግዚአብሔር ሕዝብ ስልጣን ስር የተገዙ ሆነዋል። በሰው ታሪክ ውስጥ በእግዚአብሔር ጸጋ ምን ያህልና ስንት ነገሮች እንደተሸነፉ ተቀምጦ ማስታወስ አንዳንድ ጊዜ ጠቃሚ ነው። ይህም ሲሆን በትምክህት አይደለም፣ ነገር ግን በትህትናና በምስጋና በተሞላ ልብና መንፈስ ያለበት ዘመናትን ትዝታና የማስታወስ ገጾች በጥንቃቄ በመመርመር የእግዚአብሔር ጸጋ ስንቱን ነገር እንዳሸነፈልን በማስታወስ ፊት ለፊት እያየ ነው። ኃጢአት በበዛበት ኃጢአት በሞት እንደ ነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ሮሜ ምዕራፍ አምስት ሃያና ሃያ አንድ ኃጢአት በበዛበት ጸጋ ከመጠን ይልቅ በለጠ ለማለት እንችላለን። ለጥቂቶች ሰዎች አብዛኛው የኑሮ ትግል ተፈጽመዋል፣ የሚዋጓቸው ጥቂቶች ብቻ ቀርተዋል። ለብዙዎቹ ግን የኑሮ ውጊያዎች ገና ናቸው። ውጊያም ከዚህ በፊት ተፈጽሞም ሆነ ወይም ገና የሚመጣ ቢሆን፣ ጉዞአችን ሲያልቅ መልካሙን ገድል ተጋድያለሁ ሩጫይንም ጨርሻለሁ ያለሁ ሃይማኖትን ጠብቅ ያለሁ ሁለተኛ ጢሞቴዎስ አራት ሰባት ለማለት እንድንችል እግዚአብሔር ይርዳን። ይህን ምዕራፍ ከመተዋችን በፊት ወደ ስድስት ቁጥሮች ወደ ስድስተኛው ቁጥርንም አመለክታችኋለሁ እንዲህ ይላል። የእግዚአብሔርን ባሪያ ሙሴ ርስት አድርጎ ምድሪቱን ሙሴ ያሸነፈውን ምድር ሰጣቸው። እነዚህ ቃላት በምዕራፍ 11 ቁጥር 23 ካሉት ቃላት ጋር በጣም ይቀራረባሉ፣ ያውም ኢያሱ በሚለው ስፍራ ሙሴ ብለን ያነበብን እንደሆነ ነው። ነገር ግን በመካከላቸው ትልቅ ልዩነት አለ። በእግዚአብሔር ቃል ውስጥ በጽኑ የተመሠረቱትን ትምህርቶች ለማስረዳት በመጽሐፍ ቅዱስ መጽሐፍት መካከል ባለው የሐሳብ መዋሃድ ወይም ኅብረት ብጠቀም ባልወቅስም ይህን የሐሳብ ኅብረት በጣም ማጋነን አይገባኝም። ሙሴ ከዮርዳኖስ ማዶ ርስታቸውን የሰጣቸው እነዚህ ሁለት ተኩል ነገዶች ከእስራኤል ብሔራዊ ኑሮና ባህል ጥቂት ክፍል ብቻ አገኙ። በመጨረሻም ፈጽመው ርስታቸውን ተቀሙ። ማሸነፍ ይገባቸው በነበረ ሕዝብ ተዋጡ። ከዮርዳኖስ በምስራቅ በኩል ያለችውን ምድረ በዳ ዳርቻ የመረጡ እነዚሁ እነርሱ ራሳቸው ናቸው። ርስታቸውን ተቀሙና ጠፉ። እግረ መንገዴን ሳልፍ በልባችሁ እንድጻፍ የሚፈልገው ትምህርቴ ነው። ሙሴ የህግ አጋፋሪ የሚሰጠን ማናቸውም ነገር ሁሉ በመጨረሻ ከእጃችን እያሟለጨ በጣታችን መካከል ይፈሳል። ከዚህ የተነሳ በጉልበታችን በምግባራችንና ባደረግነው ቁጥር ሐሳብ ልንፈጽመው ባሰብነው ሁሉ አሳቃቂ አወዳደቅ እንዳነው እንርቃለን። የመንፈሳዊ ህይወት ሥራና አይነተኛ በረከት ሁሉ በገዛ ቆራጥነታችንና ውጥናችን ሊጨበጥና በብርቱ ሊያዝ አይችልም። እነዚህ ሁሉ ጠቅላላው ርስታችን ሁሉ በእርሱ ከሆነውና በሃይማኖትም እያንዳንዱን በረከት ከምንቀበለው ከጌታችን ከኢየሱስ ክርስቶስ ጋር ኅብረት ያለን እንደሆነ የእኛ ሊሆኑ ይችላሉ። ምክንያቱም እግዚአብሔር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን። ኤፌሶን አንድ ሶስት። ይህን ትምህርት እንድንማርና ወደ ምድረ በረከት በገዛ ጉልበታችን ልፋታችንና መፍጨርጨር እንገባለን ማለትን እንድናቆም እግዚአብሔር ይርዳ። አሁን ኢያሱ አስራ ሶስት አንድ በተለይ እንመርመር። እንዲህ ይላል ኢያሱም ሸመገለ በዕድሜም አረጀ፣ እግዚአብሔርም አለው አንተ ሸመገል በእድሜህም አረጀ ያልተወረሰች እጅግ ብዙ ምድረ ገና ቀርታለች። ኢያሱ ወደ ዘጠና ዓመት ግድም ደረሰ ከምድሪቱ ብዙ ያልተያዙና ያልተወረሱ ቀርተዋል። የዚህ ምዕራፍ የመጀመሪያዎቹ ስድስት ቁጥሮች ያልተያዘውን ክፍለ ሀገር ወሰኖች በጉል ያስረዳሉ። ከዚህ በፊት የተፈጸመው በቃ ብሎ ማረፍ አይገባም። አለበለዚያ እግዚአብሔር ለእስራኤል ያዘጋጀውን በምን ይታወቃል? በመጽሐፈ ኢያሱ ምዕራፍ 1 የመግቢያ ቁጥሮች እግዚአብሔር ሞላዋን ምድር ከነአንን በቃል ተስፋ እንደ ሰጣቸው እናነባለን። ነገር ግን ከተሰጣቸው ርስት እያንዳንዷን ስንዝር መያዝ መውረስ አለባቸው። በመጽሐፈ ኢያሱ ምዕራፍ 13 ከቁጥር 7 ጀምሮ ያለውን የቀረውን የርስቱን አወራረስ በዚህ አይነት ያብራራል። በመጀመሪያ ተዘዋውረው ምድሪቱን ይጎበኛሉ። ከዚያ በኋላ ለየነገዱና ለየጎሳው ያከፋፍላሉ። በመጨረሻም እያንዳንዱ ነገድ የተሰጠውን ርስት ወርሶ እንዲኖርበት ይታውለታል። ይህ አደራረግና ስርዓት የገባህ ይመስለኛል። ምክንያቱም እንደገና ይህን መስመር መማር መመርመራችን አይቀርም። በመንፈስ ቅዱስ ለተመረጠው ሕዝብ የመደበላቸውን ርስት ማለት የምድሪቱን ስፋትና ትልቅነት ብንመረምር ይጠቅማል። በሰሜን በኩል ከፍልስጤማውያን አገር ጀምሮ በደቡብ እስካለው ለምለም ምድር ይደርሳል። እግዚአብሔር እንዲወርሷት ድንበርና ወሰን አድርጎ የወሰነላቸው ግዛትና እስራኤል ለመውረስ የቻለችው ግዛት ብናመዛዝም በሁለቱ መካከል የሚያሳዝን ልዩነት እናገኛለን። እስራኤላውያን በመላው ታሪካቸው ውስጥ በማናቸውም ጊዜ እግዚአብሔር ያሰበላቸውን አሟልተው ተቀብለው አያውቁም። አሁን የታሪኩን ሀተታ ልንተውና ታሪኩ ለሕይወታችን ያለውን መንፈሳዊ ትምህርት ልግለጽ። እያንዳንዳችን እንድንወርስና እንድንደሰትበት እግዚአብሔር ያቀደልን ርስት በረከት ሁሉ በጌታ ኢየሱስ ክርስቶስ እጅ ተቀምጦልናል። ምድረ ከናን ለእስራኤላውያን የነበረውን ሁሉ ክርስቶስ ዳግም ለእኛ ነው። የምንወርሰው መንፈሳዊ ግዛት ሁሉ ካርታው በእግዚአብሔር ቃል ውስጥ ተነድፎልናል። የሰማያዊ ተራራዎች ራይ ሸለቃዎቹን በመጀመሪያ የመጠራጠር ሸለቆች ይመስላሉ በኋላ ግን ወሰን የለሽ በረከት ያላቸው ሸለቆች ሆነው ይገኛሉ። የረፍትና የመዝናናት የጸጥታ መስክ፣ የሚሸነፉና የሚወረሱ ከተሞች፣ ከተማዎች፣ የሚገለበጡ ጠላቶች ናቸው። እያንዳንዳቸውንም ገና የሚኖርስ እጅግ ብዙ ስፍራ እንደ ቀረ እርግጠኛ ነገር ነው። በክርስቶስ ያለን ርስታችን በእርሱ ከራሱ የተከፈለ ቁራጭ ክፍል አይደለም። ነገር ግን መላው ክርስቶስ የታሰበልንና የታቀደልን ርስታችን ነው። በኢየሱስ ያለው ሁሉ እንድንወርስ እግዚአብሔር መድቦልናል። የወረስነው ርስታችን ግን በሃይማኖት ከክርስቶስ በክፍል የጨበጥነውን ብቻ ነው። የተሰጠንን በሙሉ ተቀብያለሁ የሚል ሰው ከእኛ አንድ ስንኳ አይቀርም፣ አይገኝም። እግዚአብሔር በፈቃዱ ካቀደልን በክፍል ብቻ በማግኘት እንዴት በቃን ብለን ልንኖር እንችላለን? በኢየሱስ ያለውን ራሱ ክርስቶስ የሆነውን ሕይወት መኖር የሚቻል መሆኑን አውቀን ያን ሕይወት ለመኖር ሙሉ ወደ ሆነው የክርስቶስ ኑሮ አቋም ላይ ሳንደርስ እንቀራለን። ክርስቶስ ከተዋጋቸው ውጊያዎች አንዳችም አላሸነፍንም። ወደ ኋላ መለስ ብለን ያለፍነውን ብናስታውስ ሕይወታችንን፣ ሰውነታችንን ድል በሆኑባቸው ውጊያዎች የደረሱባቸውን ብዙ ጠባሳዎችና ጎዳንሳ አዝለዋል። በሕይወታችንም ብዙ ጊዜ ከሰይጣን ሾልከን እያመለጥን ቀላሉን መንገድ የመረጥንባቸው አያሌ ጊዜያት ስላሉ ልንዋጋ አይገባን ከነበሩ ውጊያዎች ብዙዎቹን እንደሚገባ አልተዋጋንም። ዳሩ ግን እነዚህ ነገሮች መንፈሰ ደካማነት መስለው አይታዩኝም። እንዲህ እያልኩ እንድጮህ የሚያስገድደኝ መንፈስ አግኝጅባቸዋለሁ ጌታ ሆይ ከፍ ወዳለ መደር ምራኝ። ወደ ግባችን እንድንደርስ የሚያደርጉን ከኑሮ ልምምድ የምንማራቸው ከውድቀት የሚከተል መነሳትና የክርስቶስ ደግም እንደሚያንጽ ከማወቅ የሚመነጭ የልብ ተመስጦ ጌታችንን በቅርባችን በጎናችን በውስጣችንና በልባችንም ሆኖ ከእርሱ ጋር እንዲመራን ማወቅ ናቸው። ክርስቶስ ከቶ አይታየንም፣ አይተወንም፣ አይክደንም። ነገር ግን ገና ያልተዘያዘች እጅግ ብዙ ምድር ቀርታለች። ከሕይወትና ከሕይወቴ ገና ስለሚያዙ ስፍራዎች እስቲ ጥቂት እናስብ። እንዴት እንደምንወርሳቸው እንጠየቅ። በመጨረሻም እስካሁን ለምን እንዳልተያዝንና እንዳልወረስን እንረዳለን። ከእውቀት ግዛት ገና የሚያዙ ብዙ ስፍራዎች አሉ። የምነግርህ እውቀት ግን የተፈጥሮ ዘንባሌ አይደለም። ከአእምሮ የመነጨ ሥነ ስርዓት ማስተዋል ተመልክቶ መረዳት እነዚህ ሁሉ የተፈጥሮ ዝንባሌ ያዳብራሉ። ስለዚህ ከእውቀት በጣም የተለዩ ናቸው። አንድ ሰው ጥቂት የተፈጥሮ ዝንባሌ ሊኖረው ይችላል። ግን ከተፈጥሮ ዝንባሌ ወሰን አልፎ ጠልቆ መንፈሳዊ እውነቶችን ለማየትና ለመመረዳት የሚያስችል ነገር ይኖረዋል። የእግዚአብሔርን ደግነት የሚገልጹ እጽብ ድንቅ የሆኑ ማረጋገጫዎችን ያገኘው ከዕለታት አንድ ቀን አንድ ትንሽ ጉብል ልጅ ሲናገር በሰማው ጊዜ ነው። ይህ ልጅ የትምህርት እውቀት አልነበረውም። ነገር ግን ክርስቶስ በውስጡ እንዳደረና የክርስቶስን ኃይል በእርግጥ አውቋል። ስለዚህ በእርሱ ማለት በክርስቶስ ከተፈጥሮ ዝንባሌ ሁሉ ይልቅ በጣም በላቀ ጥበብ ሊናገር ቻለ። በሌላም በኩል አንድ ሰው በጣም አዋቂና ብልህ፣ የተራራቀ ብዙ ነገሮችንም የሚያውቅ ሊሆን ይችላል። ነገር ግን በፍጹም እውቀት የለውም። በጣም ጠቃሚና አስፈላጊ ስለሆኑ ነገሮች የሞኞች ሞኝ ሊሆን ይችላል። እውነተኛውን አንዱን አምላክ እንድናውቅ ጌታ ኢየሱስ የዘላለም ሕይወት ይሰጠናል። በሕይወታችን ዘመን ሁሉ በየቀኑ ወደ ቀራንዮ መጥተን ጸጥ ባለ መንፈስና በአክብሮት ልብ እንድንድን ስለ እኛ የደማውንና የሞተልንን እንድናይ ይጋብዘናል። እርሱን ካየን አብን አየን። ምክንያቱም የተሰቀለውን የሞተውንና ከሙታንም የተነሳውን ጌታ ካላየን ማንም እውነተኛውን የእግዚአብሔርን ልብ ሊያስተውል አይችልም። እኛስ እናውቀዋለን ወይ? ከሐዋርያው ጳውሎስ ጋር እንዲህ ልንል እንችላለን ወይ? አዎን፣ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንደሆነ እቈጥራለሁ። ስለ እርሱ ሁሉን ተጐዳሁ። ክርስቶስንም አገኝ ዘንድ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቈጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ ፊልጵስዩስ 3፥8 እስከ አስር የተወደዳችሁ ወዳጆቼ፣ ስለ ክርስቶስ እውቀት ያሰብን እንደሆነ ገና የሚያዙ እንዴት ያሉ እጅግ በጣም ብዙ ግዛት ቀርቷል። ለመሆኑ ይህን ያህል ስለምን ምኞትህ ሆነን ሞኞች ሆንን? ከቅዱስ መጽሐፍ ጥቂት ብቻ ስለምናውቅ ነው። ከመጽሐፍ ቅዱስ ስንት ገጾች ያልተያዙና ያልተገለጡ ግዛቶች ሆነው ይቀራሉ። እግዚአብሔር የሚነግርህን የሚገልጽልን ምልክት ልታደርጉባቸው ከአሮጌያቸው ከቶ ያልተሰመሩ ከግርጌያቸው ከቶ ያልተሰመሩባቸው ስንቶች ቁጥሮች አሉ። ሁልጊዜ እየደጋገምን የምናውቀውን ወይም የሚገባንን ብቻ እናነባለን። ቃሉን የእውነተኛውን ነገር ሀሁ እንወዳለን። ለምሳሌ ብዙ ምስጢር የያዙና እግሩም ድንቅ የሆኑ እንደ ዮሐንስ ወንጌል ምዕራፍ ሶስትና ሌሎችም የመሳሰሉትን ምዕራፎች በብዛት እናነባለን ነገር ግን ለብሩህ አእምሮ የተገለጠ እግዚአብሔር ለሰው ደህንነት ያደረገውን ጠቅላላ ስራ ሳይታወቀን፣ ሳንመገበው፣ ሳንደሰትበትና ሳንወርሰው ቀርቷል። ጌታችን ኢየሱስ በቅዱስ ቃሉ ካላወቀኸው ከቶ ልታውቋ አትችልም። ክርስቲያን ጓደኞቼ ሆይ በቃለ እግዚአብሔር መስክ ውስጥ ደህና አድርጋችሁ በብሩህን በርበሩና የሚያስከትለውን በረከት ግለጡ። በመንፈሳዊ አቋም በኑሮ ትምህርትና ልምምድ የተገኘ እውቀት ወይም ኤክስፒሪንስ በኩል ገና የሚጓዙ የሚያዙ ብዙ ግዛቶች ቀርተዋል። በከነአን እንደነበሩ ሁሉ ዛሬም በሕይወታችን ውስጥ ብዙ ነገሥታት ጠላቶች፣ ጽኑ አምባዎችና መጥፎ ጠባይም ክፉ አመልም ስር ሰደው ተንጀርግግበው ይገኛሉ። መጋደላችን፣ ጸሎታችን፣ የመጽሐፍ ቅዱስ ጥናታችን ወደ እግዚአብሔር ዙፋን ፊት የምናቀርበው ልመናችን ሁሉ ምንም ቢበዛና በጽኑ ቢመሰረትም እነዚህ በሕይወታችን የተተከሉ ነገሮች በጽኑ ቁጥሮች ቅጥሮች የታጠሩ ይጸኑና የማሸነፉ ይመስላሉ። በተፈጥሮ ባህሪያችንና ጠባያችን ውስጥ እያደባ በሚኖረው በዚያ ክፉ ሰው ኩርኩም ሰላማችን ዘውትር ይደፈርሳል፣ ያለማስጠንቀቂያ ያጠቃናል። ከመቅጽበት እንበሳጫለን፣ እንናደዳለን፣ እንቆጣለን፣ እንሳደባለን፣ እንወቅሳለን፣ እናማለን፣ እንናቅፋለን። አንተ እንተ ቻለንም በክርስቲያን ኑሮ ውስጥ ብዙ ከኑሮ የተገኘ ልምምድና እውቀት ቢኖረንም በስብከት ሀገራችንም ወይም ሚስዮን ጣቢያ በመኖርም በክርስቲያን ስራና ድርጅት መሪነትም ብዙዎቻችንም በማስተማር ረጅም ዘመናት ልምድና እውቀት ቢኖረንም እንኳ እነዚህ በውስጣችን የሚያደቡ ጠላቶች በየጊዜው አሸነፈውናል። ጠላት በየጊዜው ማርኮናል። አምባዎቹን ለማፍረስ የምናደርገውን ሁሉ ይቃወማሉ። ይህ ነገር ስለ አንተም እውነት አይደለም ወይ? አሁን የምናጠናው መጽሐፈ ኢያሱ ቢጠቅምም ለእኔ በየቀኑ ይበልጥ ይጠቅመኛል። ያውም የልቡን አይንና የህይወቴን ሁኔታ እንደ መስታወት አይበታለሁ። አንድ ሰው የክርስቲያንነትን ኑሮ ራሱ ትግልና ውጊያ ነው ብለኝ፣ ልቤ ከእርሱ ጋር ነው። ምክንያቱም የክርስቲያን ኑሮ ትግልና ውጊያ መሆኑ እኔ ራሴ ተረድቸዋለሁ። ዳሩ ግን እግዚአብሔር ይመስገን መቀበል እስክናውቅ ድረስ ነው እንጂ ድሉ በኢየሱስ ክርስቶስ አለ። እነዚያ የኃጢአት ግዛቶች ምንኛ ተቃውመውናል፣ ጠላቶቻችን ምንኛ አሸንፈውናል። እኛም እንደ እስራኤል እግዚአብሔር የሰጠንን ግዛት በሙሉ መውረስ ያቅተናል። የዚህ ሁሉ ምክንያት በአንዳንዶች ዘንድ በክርስቲያን ራሱንና የሕይወቱን ተግባር ሁል ጊዜ ለጌታ ኢየሱስ ስላላስረከበ ነው። ከጌታችን ስልጣንና ግዛት ውጪ አድርጎ እንዲህ ይላል። የሚኖረው ለራሴ ነው፣ መጨረሻ የሚግል ጉዳይ ነው። ንብረቴን አደራጅ፣ ቤተሰቤን፣ ስጋዬን፣ ስራዬን አካሄዳለሁ። ይህ ሃይማኖቴን አይነካም። በአንዳንዶች ዘንድ ያለው ችግር ደግሞ በዚህ ዓለም በሚደረጉ ተግባሮችና ዓለማውያን ወዳጆች ለጌታ ኢየሱስ ያለውን የጌትነት ስልጣኑን ማመን ማመነታሉ። የተወደድክ ወዳጄ ሆይ፣ በቃሉ የተገለጠውን የእግዚአብሔርን አይነተኛ ዓላማ አስብ። እስከ ክርስቶስ አካል እስከ ፍጻሜው ልክ ድረስ። እስቲ አንድ አፍታ የክርስቶስ ኃይል ርህራሄውን፣ ቅድስናውን፣ ኃጢአት መጥላቱን፣ ለአንተና ለእኔ ያለውን ፍቅሩን ለእግዚአብሔር ፈቃድ የተቀደሰና የተለየ መሆኑን የራሱንም ሕይወት መሥዋዕትነት አስብ። አይነተኛውና ታላቁ የእግዚአብሔር ስጦታይ ነው። ነፍሳችንም ማውረስ የሚገባት ታላቁ ርስት እሱ ነው። የክብር ጌታችንን ሕይወትና ባህሪ በየቀኑ በውስጣችን ካልተራበ ክርስቲያንነታችን በቂ አይደለም፣ ፍሬ አያፈራም፣ ፈጣንና ብርቱ ለዋጭ አይሆንም። የማመናችንና የመማራችን ዋና ዓላማ ወደ እግዚአብሔር ልጅ ሙሉ ምሳሌና አካል ወደ ፍጹምም ሰውነት እንድንደርስ ነው። ገና የሚወረስ ብዙ ግዛት ቀርቶናል። ይህም እውነት መሆኑን እናውቃለን። ነገር ግን በክርስቶስ ኢየሱስ ያለውን ርስታችንን እንደምን ልንወርሰው እንችላለን? በእውነቱ የምንገኝበት ዘዴ መኖር አለበት። ደግሞም አለ። እስቲ ላሳይህና በጥንቃቄና በጸሎት እንድታሰብበት ልጠይቅ። አስተውል። ክርስቶስን ራሱን በሙሉ መውረስ ማለት ምን እንደሆነ ከመረዳታችን በፊት በመጀመሪያ እኛ ራሳችን በጌታችን መያዝ፣ መማረክና መውረስ አለብን። እኔም አሁን ይህንን የወሰድሁ አይደለሁም አለ ሐዋርያው ጳውሎስ። እኔም በጳውሎስ ታማኝነት፣ ግልጽነትና እውነተኛነት ደስ ይለኛል። አንድ ሰው የጳውሎስን መልእክቶች እያነበበ ኃጢአት የሌለበት ፍጹምነት ሊገኝ ይችላል ብሎ ሊያምን እንዴት ቻለ? የተፈጸመውም አይደለሁም ነገር ግን እሮጥ አለው፣ አገኘው እንደሆነ እኔ ከኢየሱስ ክርስቶስ ተገኝቻለሁና። ፊልጵስዩስ 3፡12። አዎን እርሱን ለመቀበል መጀመሪያ ልባችንን እንክፈት፣ በኋላም በሕያው እምነት ለግል እንረከበዋለን። በክርስቲያን ኑሮ የኑሮ ልምምድ ያሉትን ሦስት ተላላቅ ቃላት በየተራቸው ሳቀርብ ልህ ተመልከት ማስረከብ፣ ቅድስና መቀበል በቅድሚያ ፍጹምና ቅሬታ የሌለበት ራስን ለጌታ ማስረከብ ወይም መስጠት መኖር አለበት። ደግሜም ልናገር ፈቃድና ራስ ራስን ለክርስቶስ ያለማመንታት በፍጹም ካላስረከቡ እውነተኛውን ንሳና መመለል ስም አይቻልም። ሁለተኛ በሕይወታችን ያለን ነገር ችሎታም ሆነ ሕይወታችን ራሱ መቀደስ መለየት አለበት። በመጨረሻም እግዚአብሔር በልጁና በቅዱስ መንፈስ አማካኝነት የሚልከውን የልጁን ሕይወት ራሱን በሕያው እምነት ለግል መቀበል ይከተላል። በእግዚአብሔር አሰራር ያለው የተቀደሰው አደራረግ ተራ ተራይ ነው። ኢየሱስ ክርስቶስ በሙላት ለግሉ እስክቀበለን ድረስ እኛ ክርስቶስን በሙላት ለግልነት ልንቀበለው አንችልም። ክርስቶስ ፈቃዳችንንና ሁለመናችንን በሙሉ አሸንፎና ማርኮ እኛም ካለን ሁሉ ጋር የእርሱስ እስክንሆን ድረስ ክርስቶስን ለግላችን ልንረከበው አንችልም። ፍጹም በሆነ ራስን ማስረከብ ወደ ኢየሱስ ካልመጣን በሕይወታችን ውስጥ ድልን መፈለግና መጠበቅ መጠባበቅ ዋጋ የለው። ጌታ ኢየሱስ ክርስቶስ ከፍ ባለ ስፍራ እንዲያቆመን እንመኛለን ወይ? ድልን እንዲሰጠን እንጠብቃለን ወይ? ርስታችን እንድንረከብ እንፈልጋለን ወይ? የእግዚአብሔር አብ የእግዚአብሔር ወልድንና የእግዚአብሔር መንፈስ ቅዱስን ስልጣንና ጌትነት በልባችን ተቀብለን ራሳችንን፣ ተግባራችንንና ያለን ሁሉ ያለማስቀረት ለስላሴዎች ስናስረክብ ብቻ ድልን ልንጠይቅና በክርስቶስም ርስታችንን ልንረከብ እንችላለን። ገና የሚያዙ ብዙ ግዛቶች እያሉ ለምን እንደ እያሱ እንሸመግላለን? በአይድ በእድሜም እናረጃለን። የደራሲው ሀሳብ እንደ ሰው ዕድሜ በሮ ይሆናል እንጂ እያሱ ይህን ያህል የሽመገለ አይመስለኝም። ነገር ግን እኔና አንተ በሰማይ በጌታችን ፊት ለመጀመሪያ ጊዜ ቆመን ያለፈውን ታሪካችንን ለየግላችን እየከለልን የምንመረምርበት ቀን እንደ ስዕል ይታየኛል። እርሱ ማየት ምንኛ እጹብ ድንቅ ነው! ትግልና ውጊያ ሁሉ ያልቃሉ። ወዳጄዎች ስማ፣ ዓለም ሳይፈጠር ለሕይወታችን ያዘጋጀውንና ልንኖርበት ይገባን የነበረውን በረከትና አኗኗር ምሳሌነት ቅርጽ የሚያስረዳ ካርታ ያሳየን ይሆን ወይ? በርካታውም ላይ በካርታውም ላይ ከየመንገዱ የወጣንበትን የተሳሳትንበትንና የጠፋንበትን እምነት ከማጣትና ካለመታዘዝ የተነሳ አንደኛውን ማረግ ትተን ሁለተኛውን ማረግ በረከት የመረጥንበትን ስፍራ ሁሉ ያሳየን ወይ? ወሰን ወሰንና ተወዳዳሪ የሌለው ምሕረቱና ቸርነቱ የነበረበትን ስፍራ ያሳየን ይሆን ወይ? በሕይወታችን ዘመን ከማናቸውም ጊዜ ይልቅ

ስለምን በመንፈሳዊ ድህነት እንኖራለን? ስለምን እንደክማለን? ደግሞስ እንወድቃለን? ይህ ህይወት አልቆ ይችም አጭር የሆኑ የኑሮ ስሜት ስታልፍ እኛም አርጅተን ታሪኩም ተመዝግቦ ውጊያውም ሲያልቅ በጌታችን ፊት ቆመን አንተ ካሰብክልን ነገር ምን ምንም አላ አልተካፈልንም የምንባልበት ምክንያት ምንድን ነው? የዚህ ጥያቄ መልስ በዚሁ ምዕራፍ በቁጥር ስድስት እንደሚገኝ አምናለሁ። የአገሪቱ አወራረስ በእጣ ነበር። መጽሐፈ ኢያሱ በሁለተኛ እኩሌታ ውስጥ እጣ የሚለው ቃል ሀያ ሁለት ጊዜ ተመዝግበው እናገኛለን። ርስቱን የሚካፈሉበት በእጣ ነበር። እግዚአብሔርን በታላቅ ጥበቡ ለየነገዱ የተሻለ ነው ያለውን አገር፣ አስቸጋሪ ተራራ፣ የልብ ስቅቅን የሆነ የኖሮ ልምምድ መሬር ፈተናም ሰጣቸው። ይህንን የምስጢሩን እውነተኛነት ብንቀ